መንግስት ስህተቱን ካመነ ኦሮሚያ ውስጥ ለተሰራ ወንጀል አጥፊዎች በገለልተኛ አካል ተለይተው እንዲቀጡ ሲል የኦሮሞ ፌዴራላዊ ኮንግሬስ ጠየቀ። ተቃዋሚው ኦፌኮ ሊቀመንበሩ አያይዘው እንደ ገለጹት ስህተትን ማመን አዲሱ የኢህአዴግ አካሄድ ነው ነው ያሉት። ቀደም ብሎ እንደተሰማውም መሰንበቻውን አንዲት ከፍተኛ የመንግስት ባለስልጣን በኦሮሚያ ክልል ለተፈጠረው ችግር ዋናው መንስኤ የመልካም አስተዳደር እጦት ነው ማለታቸው ተዘግበዋል። መለስካቸው አምሃ ዝርዝሩን ይዟል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉድና ሰሞኑን ከኦሮሞ ህዝብ ዴሞክራሲያዊ ድርጅት ምክትል ሊቀመንበርና በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ዘርፍ አስተባባሪ ወይዘሮ አስቴር ማሞ የተሰጠውን መግለጫ አስመልክቶ ምን ምላሽ እንዳላቸው ቪኦኤ ጠይቋቸዋል። የተሰጠው መግለጫ ከልብ ለመሆኑ በእጅጉ እንደሚጠራጠሩ ያወሱት ዶክተር መረራ ወደፊት የሚወሰዱት ተግባራዊ እርምጃዎች ብቻ እውነተኛውን የኢህአዴግ አቅጣጫ ያሳያል ብለዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፌልድ መንግስት ስህተቱን አምኗል ያሉትንም ከዚሁ ጋር አያይዘው የተባለው እውነት ከሆነ ተግባራዊ እርምጃ ለማየት እንፈልጋለን ብለዋል። ከአሜሪካ መንግስትም ከኢትዮጵያ መንግስትም በተግባር በኦሮሚያ ውስጥ የተሰራ ወንጀል አጥፊዎቹ ተለይቶ በገለልተኛ አካል ተጣርቶ ለፍርድ እንዲቀርቡ እንፈልጋለን። ደማቸው የፈሰሰ ንጹሐ ዜጋ ተገቢ ካሳ እንዲከፈል እንፈልጋለን። በቀጥታ እኮ በዋናነት ኃላፊነት ወስዷል መንግስት እኮ አጥፍትናል። መልካም አስተዳደር እጦት ነበር። ይህ ከ24 25 ዓመት በኋላ ነው ግን የህዝብ ብሶት ደግሞ ፈንድቷል። አሁንም ቢሆን የኢትዮጵያ መንግስትም ቢሆን የአሜሪካ መንግስት ቢሆን መግፋት ካለበት ተጠያቂ ማን ነው ለተሰራ ወንጀል ለህዝብ ቢሶት ስለፈነዳ ማን ነው የሚጠየቅበት? ዶክተር መረራ ጉዲና ይህ ይሆናል ብለው አያምኑም። የኢህአዴግ መንግሥት የሚለውና የሚሠራው ሁልጊዜም የተለያየ ነው ይሉና እንዲያውም ስህተትን ማመን አዲሱ የኢህአዴግ ፋሽን ነው ሲሉ ይነቅፋሉ። ስህተትን ማመን መልካም አስተዳደር ይጦታል ብሎ መናገር አሁን ደግሞ አዲስ ፋሽን ይዞ ነው የመጡት ስለዚህ በእርሱ አስተሳሰብ ይሄ መሰረታዊ የሆነ አስተሳሰብ ለውጥ አይደለም ነው የሚሉት። አይደለም አይደለም። ማን ነው የመልካም አስተዳደር ጦት ሲያመጣ ማን ነው አንዷ እኮ አስር ማን ሆነች እኮ ሌላ ሰው እ አይደለም የኦፒዲ አመራር እኮ ነው። የኢህአዴግ አመራር እኮ ነው። የዋት አመራር እኮ ነው። ከየት ነው? ከሰማይ ነው? ከምድር ነው የመጣው የመልካም አስተዳደር ጦት? ዶክተር መረራ ጉድና የዩናይትድ ስቴትስ መንግስት በኢትዮጵያ የሚከተለውን ፖሊሲም ነቅፈዋል። በእርሳቸው አባባል የዩናይትድ ስቴትስ መንግስት የኢትዮጵያ መንግስት ሽብርተኝነትን ይዋጋልኛል በሚል ሰበብ የሁለቱን አገሮች ህዝቦች ግንኙነት የሚጎዳ ድርጊት እየፈጸመ ነው። የኢትዮጵያ መንግስት ከሚከተለው የጥፋት መንገድ ሲመልሰውም አይታየኝም ይላሉ ዶክተር መረራ። አሜሪካኖች ይህንን እያዩ እንዳላዩ ነው እንጂ የጸረ ሽብር እንትናቸው ስራ ላይ እስከዋለ ድረስ በእውነት በሐቅ ይህንን አድርጉ፣ ይህን ካላደረጋችሁ ይቸግረናል፣ ወዳጅነታችንም ይጎዳል ስልጣን ወይም ሞት ብላችሁ ሀገራችሁንና ህዝቦቻችሁን አታጥፉ። መጨረሻ ላይ አጼ ኃይለሥላሴ የሚያሆነው ነው ደርግ የሚያሆነው አጥፍቶ መጥፋት ነው የሚመጣው። ይህንን አታድርጉ ሲሉ አይታይም በተግባር ማለት ነው። ባለፈው ቅዳሜ ጥር 1 ቀን 2008 ዓ ም በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ዘርፍ አስተባባሪና የሲቪል ሰርቪስ ሚኒስትር ወይዘሮ አስቴር ማሞ በኦሮሚያ ክልል ለተፈጠረው ቀውስ ዋናው መንስኤ የመልካም አስተዳደር እጦት መሆኑን ገልጸው ነበረ። ከዚያ በፊት ግን በክልሉ የተፈጠረውን ሁከት የአንዳንድ የፖለቲካ ኪሳራ የደረሰባቸው የፖለቲካ ድርጅቶች ከአሸባሪዎች ጋር በመቀናጀት ያነሳሱት እንደነበረ በመንግስት በኩል በተደጋጋሚ ሲነገር መቆየቱ አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ